እግዚአብሔር አምላካችንን እናመሰግናለን። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ ታላቅ ቅዱስ ሕያውና እውነተኛ አምላክ የሆንክ አምላካችን እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ወደ ታላቅ የጸጋ ዙፋንህ እንድንቀርብና አንተን ታላቁን አምላክ ሁሉን የምታውቀውን፣ ሁሉን የምትችለውን እንድናመልክ እንደዚህ አይነት ጊዜ ስለሰጠህን እናመሰግንሃለን። አቤቱ እኛ ሁል ጊዜ ኃጢአተኞችና በደለኞች ነንና በደላችንን ኃጢአታችንን ስለ ጌታችን ስለ ኢየሱስ ክርስቶስ ስትል ይቅር እንድትለን እንለምንሃለን። ጌታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ስለ እኛ በከፈለው ዋጋ በፈሰሰው ደሙ በኩል እንድትመለከተን እና ምረትና ቸርነትን በእኛ ላይ እንድታደርግ ሁላችንን ስለ ምረትና ስለ ቸርነት ስትል እንድትባረከን ነፍሳችንን በመንፈስ እንድታረሰርስ። አቤቱ ይህን ጊዜ ላንተ አሳልፈን እንሰጥሃለን። ጌታ ሆይ የሰይጣን ስራ ማንኛውም እቅዱና ዓላማው፣ የዲያብሎስን ስራ ሊያፈርስ እሱ በስጋ ተገለጠ ተብሎ እንደተጻፈው በቅዱስ ቃልህ ላይ የዲያብሎስ የሰይጣን ስራ ስለፈረሰ እኛ ከዛ ነፃ ስለወጣን እናመሰግንሃለን። አሁንም በመካከላችን በጌታ በመንፈስ ቅዱስ ኃይል አማካኝነት ተመላለስ፣ ከፍ ከፍ በል መንፈሳችንና ነፍሳችን እንዲያከብርህ፣ አቤቱ የተሰጠ ልብና መንፈስ ስጠን፣ አምልኳችንንም አንተ ተቀበል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። አሁን የመጀመሪያ የምንዘምረው መዝሙር ቁጥር 24 ነው። ቁጥር 24ን አብረን እንዘምራለን። አዲስ ዝማሬ እንዘምር በረኛቸው የታመኑ በመስኩ የተሰማሩ ዱካውን የተከተሉ ለደህንነት የተጠሩ ከጨካኛውሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ በአጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር ለመዳኒታችን ክብር። የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመድኃኒታችን ክብር። የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷልና፣ ጸጋውን አልብሶናልና ክብራችን ትዘምርለት ፍቅሩ አጽናንቶናልና፣ ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንን ታፍረዋልና፣ ያደፈጡት ሊያጠቁን አዲስ ዝማሬ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመድኃኒታችን ክብር። የምስጋናችንን ሽታ እናሳርግ በእልልታ። በፍጹም ልብ ንዘምር በአምላካችን ደስ ይበለን። እና ጨብጭ ብልልን በል ለምን ስን ቆጥባለን? በምስጋናችን ዝማሬ ምሽጉን እናፈርሳለን። በመንፈሳዊ ጦር እቃ ድል በድል እንሄዳለን። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር። የምስጋናችንን ሽታ እናሳርግ በእልልታ። ጥሩ ነው የዘመርነው። እግዚአብሔር የተመሰገነ ይሁን። የመጀመሪያው የመጽሐፍ ቅዱስ ንባባችን ከመዝሙር 119 በመዝሙር 119 ቁጥር 119 ከቁጥር 1 እስከ 16 ያለውን አነብላችኋለሁ። መዝሙር 119 በስምንት በስምንት ቁጥሮች የተከፈለ በ22ቱ የዕብራይስጥ ፊደሎች የተከፈለ ነው። ስምንት ጊዜ 22 176 ቃላት ይሆናሉ እና ምን ተብሎ ይታወቃል? ስምንቱ ወይም ዘ ኦክቴትስ ተብሎ ይታወቃል እና ከቁጥር 1 እስከ 16 ያለውን በሁለት ፊደሎች አሌፍ እና ቤት ያለውን አነብላችኋለሁ። በመንገዳቸው ውስጥ ያልረከሱ በእግዚአብሔር ሕግ የሚመላለሱ ብሩካን ናቸው። የእሱም ምስክርነቶች የሚጠብቁ በሙሉ ልባቸውም የሚፈልጉት ብሩካን ናቸው። እነሱም ምንም አመጻ አያደርጉም፣ በመንገዶቹ ውስጥ ይሄዳሉ። ትእዛዞችህን አጥብቀን እንድንጠብቅ አንተ አዘህናል። አቤቱ ያንተን ስርዓቶች እንዲጠብቁ ምን ነው የእኔ መንገዶች በጸኑልኝ። ያንተን ትእዛዞች ሁሉ ባከበረው ጊዜ ከዚያም እኔ አላፍርም። የጽድቅህን ፍርዶች በተማረኩ ጊዜ ከልብ ቅንነት ጋር በተማርኩ ጊዜ ከልብ ቅንነት ጋር አመሰግንሃለሁ። ስርዓቶችህን እጠብቃለሁ። አቤቱ ፈጽመህ አትጣለኝ። ጎልማሳ ሰው መንገዱን በምን ያነጻል? በአንተ ቃል መሰረት በመኖር ነው። በሙሉ ልቤ ፈለግሁህ፣ አቤቱ እኔ ከትእዛዛትህ አልራቅ። በአንተ ላይ ኃጢአትን እንዳላደርግ ያንተን ቃል በልቤ ሰውሬያለሁ። አቤቱ እግዚአብሔር ሆይ አንተ የተባረክህ ነህ፣ ያንተን ስርዓቶች አስተምረኝ። ያንተን አንደበት ፍርዶች ሁሉ እኔ በከንፈሮቼ ተናግሬያለሁ። በሙሉ ብልጽግና ብልጥግና እንደሚደረግ በምስክርነቶችህ መንገድ ተደስቻለሁ። በአንተ ትእዛዞች አሰላስላለሁ፣ ያንተንም መንገዶች አከብራለሁ። በስርዓቶችህ ራሴን አስደስታለሁ፣ ያንተን ቃል እኔ አልረሳም። እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁን። ያነበብኩላችሁ የአምላካችንን የእግዚአብሔርን ሕያው ቃል ነው። እግዚአብሔር ቃሉን በልባችንና በነፍሳችን ይባርክልን። አሁን ሁለተኛው መዝሙራችን ቁጥር 12 ነው። ቁጥር 12 የምስጋና ቀን ነው ለእኛ ዛሬ የሚል ነው። የምስጋና ቀን ነው ለእኛ ዛሬ። ቁጥር 12 የምስጋና ቀን ነው ለእኛ ዛሬ። የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶ ልናልና ስራችንን፣ ሰርቶ ልናልና ስራችንን። በወጀብ ባውሎ ነፋሱ ስንጎሰም ስንገፋ፣ ደረሰልን የእኛ ጌታ ታዳጊው የእስራኤል ተስፋ። ሞገዱንም ገሰጸልን ማዕበሉን ጸጥ አረገው። እልልን በልና መስግን። ዛሬ የደስታችን ቀን ነው። የምስጋና ቀን ነው ለእኛ ዛሬ፣ የአዲስ ቅኔ የዝማሬ ኖና መስግን ጌታ አምላካችንን፣ ሰርቶልናልና ስራችንን፣ ሰርቶልናልና ስራችንን ከአቅማችን በላይ ከብዶን፣ የሚረዳን ወገናተን እረዴታችን መጣልን። የያዕቆብ አምላክ አሰበን። በአዲስ ቅኔ በዝማሬ በከበሮና አስተጋባ። ሥራችንን ሰርቶልናል፣ ምስጋናችንን እናግባ። የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን፣ ሰርቶልናልና ስራችንን፣ ሰርቶልናልና ስራችንን። ቁጣው ነዶ በላያችን የተመኘው ለሞታችን በቆፈረው ጉድጓድ ገባ መፀኛው ጠላታችን። ስለዚህ ንውጣ ዛሬ በገና እየዘመር እስትንፋስ ያላችሁ ሁሉ ጌታችንን እናመስግን። የምስጋና ቀን ነው ለእኛ ዛሬ፣ የአዲስ ቅኔ፣ የዝማሬ ኑና መስግን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን እግዚአብሔር አምላካችን የተመሰገነ ይሁን። ሁለተኛው የመጽሐፍ ቅዱስ ክፍላችንና ወደ ስብከት የሚወስደን ቃላችን በአንደኛ ዮሐንስ ምዕራፍ አራት ከቁጥር አንድ እስከ ስድስት ላይ ያለው ነው። አንደኛ ዮሐንስ ምዕራፍ አራት ከቁጥር አንድ እስከ ስድስት እንደዚህ ይላል። ተወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ፣ ምክንያቱም ብዙ የሐሰት ነቢያት ወደ ዓለም ወጥተዋል። የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ መምጣቱን የሚናገር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ መምጣቱን የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው፤ እሱም እንደሚመጣ እናንተ ሰምታችኋል። አሁንም እንኳ እሱ በዓለም ውስጥ ነው። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነሱንም አሸንፋችኋቸዋል፤ ምክንያቱም በእናንተ ውስጥ ያለው በዓለም ውስጥ ካለው ከእርሱ ይበልጣልና። እነሱ ከዓለም ስለሆኑ ከዓለም የሆነውን ነገር ይናገራሉ፣ ዓለሙም እነሱን ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ እሱ ይሰማናል፤ ከእግዚአብሔር ያልሆነ እሱ እኛን አይሰማንም። እኛም የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሆን። አሁንም ያነበብኩላችሁ የአምላካችን የእግዚአብሔርን ቅዱስ ቃል ነው። እግዚአብሔር ስለ ቃሉ እንደገና ይመስገን። የማስታወቂያ ጊዜ ነው። በመጀመሪያ ዩኤልን ና ርብቃን እንኳን ደህና መጣችሁ ላለው ዩኤል ና ርብቃ አጼ ቴዎድሮስ። እነዚህ ባለፈው ወር ሰርጋቸውን አዲስ አበባ ፈጽመዋል። የጋብቻቸው ጊዜ የዛ ነበርኩኝ። እንኳን እግዚአብሔር በሰላም አመጣችሁ። ጥሩ ጊዜ እንደነበራችሁ አስባለሁ። እግዚአብሔር አምላክ ስለ እናንተ የተመሰገነ ይሁን። ዌልካም ዌልካም። እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። ያ አዲስ አበባ ነበርኩኝ፣ ለሰርጋቸው በጣም ጥሩ የሚያስደንቅ ጊዜ ነበር። እግዚአብሔር ስለዛ ጊዜ የተመሰገነ ይሁን። ያው እሁድ እሁድ ሁል ጊዜ ከሁለት ሰዓት ተኩል ጀምሮ እስከ እስከ ለአራት ሩብ ጉዳይ አካባቢ ድረስ ያልተንዛዛ የአምልኮ ጊዜ አለን። ልክ እንደ እግዚአብሔር ቃል ነው አምልኳችን የሚሆነው፣ መንዛዛቶች የሉትም። የእግዚአብሔር ቃል መንዛዛቶችን ስለማይፈቅድ እና እግዚአብሔርን ስለዚህ እንደ ቃሉ ስለሆነ አምልኮ እናመሰግናለን ሁል ጊዜ ደብረ ብርሃን ስላለው አገልግሎት እነግራቸዋለሁ። ደብረ ብርሃን ከተማ ያለው አገልግሎት እና ከዛም እስከ አፋር ድረስ እስከ አፋር ዳርቻ ድረስ ያለው አገልግሎት ጥሩ እየሄደ ነው፣ እግዚአብሔር ይመስገን። አገልጋዮቹ በጣም ይተጋሉ፣ እግዚአብሔር በጣም ባርኳቸዋል። እግዚአብሔርን ስለነሱና ስለዛ አገልግሎት በጣም እናመሰግናለን። እዛ አካባቢ ያለው ያለው ያለው አገልግሎት ለሌሎች የኢትዮጵያ ክፍሎች ሁሉ እንዲደርስ በጣም ብዙ ጥማት እናመሻታለን። ወንድማችን ዴቪድ እዚያውን መባ የሚሰበስበው በቅርብ ጊዜ አብሮን ይሄዳል ደብረ ብርሃን። ለዛ እየተዘጋጀ ነው። እግዚአብሔር ይመስገን። አሁን በመስጠት እግዚአብሔርን የምናመልክበት ጊዜ ነው። ዴቪድ ወደዚህ ይመጣል። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ የነገሥታት ንጉሥ የጌቶች ጌታ ሁሉን የምታውቅ አምላካችን እግዚአብሔር፣ የነገሥታት ንጉሥ የጌቶች ጌታ በሆንከው በአንተ በታላቁ አምላካችን ፊት እንደዚህ ተሰብስበን ፊትህ እንድንሰበሰብ ፈቅደህልን ታላቁን አምላክ እንድናመልክ ልባችንን አዘጋጅተህ እንደዚህ ስለሰበሰብከን ክብርና ምስጋና በእውነት ላንተ ይሁን። አንተን ማምለክ በፊትህ ለታላቁ ስምህ መዘመር ደግሞም በታላቁ ዙፋን ፊት እንደዚህ በጸሎት አንተን ማነጋገር እጅግ በጣም የተከበረ ከማንም ከምንም ነገር በላይ የከበረ ነገር ስለሆነ ነፍሳችንን ወደዚህ ክቡር እውነት ውስጥ ስላመጣህ እናመሰግንሃለን። አሁንም በፊትህ ስላለን እያመሰገንህ እያንዳንዳችንን በቸርነት እንድትጎበኘን አሁንም አምልኳችንን ቅድም እንደተቀበል አሁንም እንድትቀበል እየጸለይን እዚህ መካከላችን መገኘት ተገብቷቸው በልዩ ልዩ መንገድ የሌሉትን በያሉበት እንድታስባቸው እንድትባረካቸው በጌታ በኢየሱስ ስም እንማጸናሃለን። እግዚአብሔር አምላካችን ሆይ አሁን ደግሞ አንተም በመስጠት ስናመልክ ይህንንም አምልኮ እንድትቀበል እና በዚህም አምልኮ አንተ ከፍ ከፍ እንድትል የሁላችንንም ነፍስ ደግሞ እንድትባረክ ሁሉን ለከበርከው ላንተ አሳልፈን እንሰጣለን። ክብር ሁሉ ላንተ ይሁን፣ ከፍ ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሶስተኛውና ወደ ቃሉ የሚወስደው የሚወስደን መዝሙራችን ቁጥር ስምንት ነው። ወደ መቅደሱ ስገባ ቁጥር ስምንት ወደ መቅደሱ ስገባ ድምጼ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን፣ አንድ ጊዜ አይደለም ሁለት ጊዜ ጌታ የመከረኝ በግሳጼ እንደ ኔማ ቢሆን እንዳጢአቴ የቁጣ ልጅ ነበርኩ ከፍጥረቴ። ዛሬ ግን መክሮኝ ሰው ሆኛለሁ፣ በመቅደሱ ውስጥ አዜማለሁ። ዛሬ ግን መክሮኝ ሰው ሆኛለሁ፣ በመቅደሱ ውስጥ አዜማለሁ። ወደ መቅደሱ ስገባ ድምፅ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አሁን ዞር ብዬ ከኋላ ሳየው መራራውን ሕይወት ዛሬ ጣፈጠው። እንዴት ያለውን ሰው ለወጥከው አምላክ እግዚአብሔር። ሥራ ድንቅ ነው። ሕይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ገመድ ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ወደ መቅደሱ ስገባ ድምጼ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አንካሳ ነበርኩ መሄድ የማልችል፣ እውርም ነበርኩ ማየት የማልችል። ክርስቶስ የሚባል አንድ ወዳጅ አይቶኝ በእጆቹ ዳሶኝ በድል ፈወሰኝ። እንደሱ ያለ የለኝምና ዛሬም ቆም ያለው በምስጋና፣ እንደሱ ያለ የለኝምና ዛሬም ቆም ያለው በምስጋና ወደ መቅደሱ ስገባ ድምፅ የላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርም ጌታ እግዚአብሔር፣ ኧረኔ ማነኝ? ለዚህ ለክብር ሕይወት ያጨኸኝ፣ አይገባኝም። ይህ ለኔ አይደለም። ከሰው ሁሉም ማንስ ኃጢአተኛ ነኝ። አንተ ካረከው ምን ላለሁ፣ ይኸው ለክብር አዜማለሁ። አንተ ካረከው ምን ላለሁ፣ ይኸው ለክብር አዜማለሁ። ወደ መቅደሱ ስገባ ድምጽ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን እግዚአብሔር አምላካችን ስለ ዝማሬው ሁሉ የተመሰገነ ይሁን አሁን ወደ መልእክቴ ነው የሚሄደው እንደምታዩት ስላይዱ ላይ የመልእክቴ ርዕስ ከእግዚአብሔር የመሆን ታላቅ ድል የሚል ነው ድል ነው ከእግዚአብሔር የመሆን ድል የሚል መልእክት ነው ያለኝ። በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። አንደኛ ዮሐንስ ምዕራፍ አራት ከቁጥር አንድ እስከ ስድስት ሐዋርያው ዮሐንስ ነው ይህንን መልእክት የጻፈው በጌታ በመንፈስ ቅዱስ ተሞርቶ ተመርቶ እና የአንደኛ ዮሐንስን አጠቃላይ መልእክት ድሮ ልጆች ሆነን መልእክተ ዮሐንስ ነው ተብሎ ይነገር የነበረው መልእክተ ዮሐንስ የዮሐንስ መልእክት እና የተለያዩ ትምህርቶች አሉበት። በተለይ የዮሐንስ መልእክት የሚታወቀው በፕሮቴስታንቱ ዓለም በወንጌል አማኞች አካባቢ የደህንነት ማረጋገጫ መልእክት ነው ተብሎ ይታወቃል። አንዳንድ ሰዎች ደህንነት ማግኘታቸውን እርግጠኞች አይደሉም። ድሮም ድሮም እርግጠኞች ያልሆኑ ሰዎች ሊኖሩ ይችላሉ። እዚህ ጠዋት ዛሬ ጠዋት ልጆች ሰሞኑን ካምፕ ሄደው ሲመለሱ ምን ተማሩ የሚል ነገር ሲናገሩ ነበር ና። አንደኛው ልጅ ምን አለ? ደህንነቴ እርግጠኛ መሆኑን ያው ሁሉ ጊዜ ጠራጥር ነበርና አሁን ግን እርግጠኛ ሆኝ የመጣ ሁኝ አለ። አንድ ሳምንት ካምፕ ቆይተው እና እዛ ካምፕ ላይ የሚያስተምሯቸው መምህራን ደህንነታችሁ እርግጠኛ ነው ወይ እያሉ ይጠይቋቸው ስለነበረ እርግጠኛነቴን አረጋግጬ የመጣሁ ይል ነበር። ይሄ አንደኛ ዮሐንስ መልእክት የደህንነት እርግጠኝነትን ልናገኝ የምንችልበትን ልዩ ልዩ የደህንነት ማረጋገጫዎችን የሚናገር መጽሐፍ ነው እና ብታነቡት በጣም ጥሩ ነው። አንደኛ ዮሐንስ አምስት ምዕራፎች አሉት። ምናልባት በአንድ ቁጭታ በአንድ ቁጭ ብሎ አንድ ጊዜ ከ15 ደቂቃ በላይ አይፈጅም ለማንበብ አንዴ ለመወጣት ግን፣ ቁጭ ብለን ደግሞ በትኩረት ብናነቡ ብዙ ትምህርቶችን እናገኝበታለን። ስለዚህ ደህንነታችን እርግጠኛ መሆኑን በምንድን ነው የምናውቀው እኛ ይህንን ማወቅ ከፈለጋችሁ ማንበብ አስፈላጊ ነው። አሁን ምዕራፍ አራት ላይ ነው የመልእክቴ ርዕስ ያለው። ከእግዚአብሔር የመሆን ታላቅ ድል የሚል ርዕስ ነው ያለኝ እና ምዕራፍ አራት ላይ ስትመጡ፣ ምዕራፍ አራት የዮሐንስ ሲያስቀምጠው በመጀመሪያ አሁን የምናገርበትን ርዕስ ዘሎ ጌታ ኢየሱስ ክርስቶስ ማን እንደሆነ፣ ለምን እንደመጣ፣ እግዚአብሔር ራሱ ማን እንደሆነ የሚናገር በጣም ልዩ ልዩ ጥቅሶች አሉት። እንዳው ከዛ ጥቅስ የማይረሳው እግዚአብሔር የሚባለው አምላክ እግዚአብሔር ብሎ ፍቅር ነው የሚል ነገርን የተቀመጠው አንደኛው ዮሐንስ ምዕራፍ አራት ላይ ነው። እግዚአብሔር ፍቅር ነው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስን በቀራኔው መስቀል ላይ ተሰቅሎ እንዲድን እኛን እንዲያድን የሰጠን የፍቅር አምላክ ነው እግዚአብሔር። ኃጢአተኞች ነን በደለኞች ነን መዳን አይገባንም ነበር እንድንድን ግን ፍቅር የሆነው እግዚአብሔር ጌታ ኢየሱስ ክርስቶስን ሰጠን እና አሁን እኔ መልእክቴ ከቁጥር አንድ እስከ ስድስት ላይ ያለው ነው እና በተለይ ቁጥር አራት ላይ ነው ፎከስ የማደርገው ቁጥር አራትም በኋላ እንደገና እናየዋለን፣ ግን ይሄ ከቁጥር አንድ እስከ ስድስት ያለው ክፍል በሙሉ አሁን ያለንበትን አጠቃላይ የዓለማችንን ሁኔታ የአማኞችን ሁኔታ እና የአማኞችንም አቋም ምን መምሰል እንዳለበት የሚያሳይ ነው እና አንድ አራት ነጥቦች አሉኝ። የመጀመሪያው ነጥቤ ከእግዚአብሔር የሆኑት ባህርያት የሚል ነው። ከእግዚአብሔር የሆኑት ባህርያት የሚለውን ከመናገሬ በፊት ቁጥር አራትን ባነብላችሁ ጥሩ ነው። ቁጥር አንድ ቁጥር ሁለት ቁጥር ሶስትን በተወሰኑ ነጥቦች ስለማይ ቁጥር አራት ላይ ሐዋርያው ዮሐንስ በመንፈስ ቅዱስ ተመርቶ ምን ብሎ ይናገራል? ልጆች ሆይ እኛን አማኞችን እንደ እግዚአብሔር ልጆች እንደ እግዚአብሔር ልጆች እንደ ወንድሞች ቆጥሮ ነው። እዛ ቁጥር አንድ ላይ ተወዳጆች ሆይ ብሎ ነው የሚጀምረው፣ ግን እዚህ ጋ ልጆች ሆይ ብሎ እናንተ ከእግዚአብሔር ናችሁ እነሱንም አሸንፋችኋቸዋል። ምክንያቱም በእናንተ ውስጥ ያለው በዓለም ውስጥ ካለው ከእርሱ ይበልጣልና ብሎ ይናገራል። እና አሁን የርዕሴ በተደጋጋሚ የምጠቅሰው ቃል ከእግዚአብሔር የሆኑት ከእግዚአብሔር የሆኑት የሚል ነው። እና መሰረቴ ይሄ ቁጥር አራት ነው። እናንተ ከማን ናችሁ? ከእግዚአብሔር ናችሁ። አማኞችን ነው የሚናገሩ። እናንተ እናንተ ከእግዚአብሔር ናችሁ። ከእግዚአብሔር ነን ግን ከእግዚአብሔር የሆኑ ሰዎች ምን አይነት ባህርያት አላቸው? የሚለውን የመጀመሪያውን ጥቅሴን ስናገር ከእግዚአብሔር የሆንነው ወይም እናንተ ከእግዚአብሔር የሆናችሁት እምለውን እንድትረዱ ነው። ከእግዚአብሔር ቁጥር አራትን ያነበብኩት እና ዮሐንስ አማኞችን ሲጠራ ተወዳጆች ሆይ፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ፣ ምክንያቱም ብዙ የሐሰት ነቢያት ወደ ዓለም ወጥተዋል ብሎ በማስጠንቀቂያ ነው የጀመረው። እናንተ ከእግዚአብሔር ናችሁ ወዳጆች ሆይ የተባልነው እኛንን እኛ አማኞች ነን፣ እና እኛን ደግሞ ምን ብሎ ጠርቶናል? በኋላ ወረድ ብሎ ከእግዚአብሔር ናችሁ ብሎ ጠርቶናል። እኛ ከእግዚአብሔር ነን። ከእግዚአብሔር የሆን ሰዎች ምን አይነት ባህሪ ሊኖረን ይገባል፣ ምን አይነት ባህሪ ሊኖረን ይገባል የሚለውን ሁለት ነጥቦች አስቀምጠዋል። አንደኛ መንፈስን ሁሉ ማመን የለባችሁም ከእግዚአብሔር ስለሆናችሁ እናንተ ከእግዚአብሔር ስለሆናችሁ መንፈስ መንፈስ መንፈስ ነኝ ወይም መንፈስ ነው ወይም በመንፈስ ነው የሚለውን ነገር ሁሉ ማመን የለባችሁም ብሎ ይሄ የእናንተ የተለየ ባህሪ ሊሆን ይገባል እያለ ነው የሚናገረው። መንፈስ የሚለውን ቃል ጥቂት ማብራራት አለብኝ። መንፈስ ተጨባጭ ቁስ አካል ያልሆነ ነገር ነው በመጽሐፍ ቅዱስ ውስጥ እና የማይታይ የማይደሰስ ነገር ነው መንፈስ እንደዚህ ወይም እንደኔ አይደለም ማለት ነው። መንፈስ መንፈስ ነገር ግን የሚኖር ነገር ነው። መጽሐፍ ቅዱሳችን ሁለት አይነት መንፈሶች አሉ ብሎ ይነግረናል። ሁለት አይነት መንፈሶች አሉ። አንደኛው እዚህ ሀ ብዬ እዚህ እታች ወረድ ብዬ እርኩስ መንፈስ የሚባል ነገር አለ። ታውቃላችሁ? እርኩስ መንፈስ በሰይጣን በሰይጣንና በሰራዊቱ የሚመሩ የክፋት ስራዎችን ሁሉ የሚመራ የሚንቀሳቀስ የማይታይ መንፈስ አለ በምድራችን ላይ። እና ይሄ መንፈስ ኢንዲቪጁዋል መናፍስት ናቸው። በግል የታወቁ መናፍስቶች ናቸው። በጣም ብዙ ሰራዊቶች እንደሆኑ መጽሐፍ ቅዱስ ይናገራል። ራእይ ላይ ብትሄዱ ምናልባት ራእይ 14 ላይ ሰይጣን የሰማይ መላእክትን አንድ ሶስተኛ ስቦ ወደ ምድር እንደጣላቸው ይናገራል። ቁጥር የላቸውም። እነዚህ እርኩሳን መናፍስት እኛ ሀገር በተለያየ ስም ይጠራሉ። እርኩሳን መናፍስት፣ አጋንንት፣ ዲያቢሎስ፣ ሰይጣን፣ እርኩስ መንፈስ ተብለው ይጠራሉ እና ዲመንስ፣ ዴቪልስ እና ዲያቢሎስ፣ ሴታን ተብሎ በእንግሊዝኛ እንደሚጠራው እና በብዙ ቁጥር ነው የተጻፉ የተነገሩት። እና እነዚህ እርኩሳን መናፍስት የሚሰሩት ስራ አለ የሚሰሩት ስራ በሰዎች ተጠቅመው ያስተምራሉ፣ በሰዎች ተጠቅመው ይተነብያሉ፣ በሰዎች ተጠቅመው የሰዎችን አይምሮ ይቆጣጠራሉ። ታውቃላችሁ፣ በሰዎች ተጠቅመው እነዚህ እርኩስ አመናፍስት ልክ መንፈስ ቅዱስ በኛ እንደሚጠቀም ርኩስ አመናፍስት በሰዎች ይጠቀማሉ፣ እና ሰዎችን በጭካኔ በርኩሰት ይሞላሉ። አሁን እዚህ ሀገር ለእኔና ለእናንተ በጣም ብዙ እንቆቅልሽ አይደለም። እዚህ ሀገር የተመሳሳይ ጾታ ጋብቻ ከተመሳሳይ ጾታ ጋራ የተያዙ ነገሮች እነዚህ በሙሉ በእርኩሳን መናፍስት የሚመሩ እንቅስቃሴዎች ናቸው፣ ጸረ እግዚአብሔር እንቅስቃሴዎች። ይሄ መንፈስ የሚባል ነገር የዚህ አይነት ስራን የሚሰራ መንፈስ እንዳለ እንድታስቡ ያስፈልጋል። ምናልባት ሁለተኛ ቆሮንቶስ 12 ላይ ሐዋርያው ቅዱስ ጳውሎስ በዚህ በኋለኛው ዘመን እነዚህ እርኩሳን መናፍስት የእግዚአብሔርን መንፈስ መስለው ራሳቸውን እየለወጡ በሰዎች ውስጥ መልካም የሆነ ነገር የሚናገሩና ከዛ የሰዎችን አይምሮ ወደ ስህተት እንደሚመሩ ይናገራል። ጌታ ኢየሱስ ክርስቶስም በመጨረሻው ዘመን እንደዚህ አይነት መናፍስት በኃይል እና በስልጣን በልዩ ልዩ ጥበብ እንደሚገለጡ ተናግሯል። ይሄ እንግዲህ አንዱ የመንፈስ አካል ነው። ሁለተኛው ቅዱስ መንፈስ ነው። ቅዱስ መንፈስ በመጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ነው እና በተለይ ቅዱስ መንፈስ እኛ የምናምነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አሃዱ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ከዚህ ከአብ ከወልድ ከመንፈስ ቅዱስ አንዱ ሶስተኛው አብ ወልድ መንፈስ ቅዱስ እየተባለ ሲጠራ ሶስተኛው ጌታችን መንፈስ ቅዱስ ነው። ይሄ የእግዚአብሔር መንፈስ ነው። መንፈስ ነው። ግን ቅዱስ መንፈስ ነው። በጣም የተለየ ነው። እውነተኛ ነው። ታማኝ ነው። የእግዚአብሔርን ቃል ተጽፎ እንዲቀመጥ በሰዎች አይምሮ ውስጥ የተናገረ መንፈስ ቅዱስ ነው። የእግዚአብሔር መንፈስ ነው። እያንዳንዷ ቃል ከሱ የመነጨች እና የመጣች ናት። አሁን የምንመለከተው ሐሳብ ሁሉ እሱ የእግዚአብሔርን ቃል ከፍ የሚያደርግ ሰዎችን በእውነትና በትክክለኛ መንገድ እንዲሄዱ አይምሯቸው ጤናማ ሆኖ የተሳካ ህይወት እንዲኖሩ የሚያደርግ የእግዚአብሔርን እውነት የሚያስተምር የእግዚአብሔርን እውነት የሚተነብይ የእግዚአብሔርን እውነት የሚገልጥ የሚያብራራ ሰዎችን በጥንቃቄና እግዚአብሔርን በሚፈራ መንገድ እንዲራመዱ የሚያደርግ መንፈስ ነው። ሁለት አይነት መንፈስ ነው ያለው። ስለዚህ አሁን ሐዋርያው ሲናገር መንፈስን ሁሉ አትመኑ ሲል ሁለት አይነት መንፈሶች አሉ እያለን ነው። የእግዚአብሔር መንፈስ አለ፣ የሰይጣንና የሰራዊቱ መንፈስ አለ። ስለዚህ ከነዚህ መካከል እንድንለይ የመለየት ባህሪ እንዲኖረን እያስተማረ ነው። አሁን ቁጥር አንድን ነው እያነበብኩላቸው ያለው እና ምን አለ? ወዳጅ ተወዳጆች ሆይ መንፈስን ሁሉ አትመኑ። ሁለት አይነት መንፈስ አለ ስለዚህ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ ብሎ ይናገራል። እኔ አንድ ጊዜ ኢትዮጵያ ውስጥ በሙሉ ቀን ስለዚህ ስለፈትኑ ስለሚለው ቃል ትምህርት የተለያዩ ትምህርት አዘጋጅቼ በአዲስ አበባ ዙሪያ ላሉ አገልጋዮች አስተምራለሁ፣ በአንድ ቤተ ክርስቲያን እና ስለ መለየት መንፈስ ነው አሁን እዚህ ጋም የሚናገረው ሐዋርያው ዮሐንስ መናፍስት ከእግዚአብሔር ናቸው ወይስ አይደሉም የሚለው ለዩ ነው። የመለየት መንፈስ ይኖራችሁ መለየት ቻሉ። ምክንያቱም ሁለት አይነት መንፈሶች አሉ። ሁለት አይነት አሰራሮች አሉ። የርኩሰት አሰራር አለ። ምንም አይደለም፣ ችግር የለም፣ እግዚአብሔር በዚህ እና በዛ አይቀየምም፣ ጀስት ጎን የሚሉ መናፍስት አሉ እና እነዛንና የእግዚአብሔር መንፈስ ኖ እንደ እግዚአብሔር ቃል አይደለም የሚለውን መንፈስ መለየት አለባችሁ። የምታዩት የምትሰሙት የምትናገሩትን ሁሉ ከእግዚአብሔር ነው አይደለም ብላችሁ እንድትለዩ፣ እናንተ ከእግዚአብሔር የሆናችሁ የመለየት መንፈስ ሊኖራችሁ ይገባል። ለምን? ምክንያቱ ምንድን ነው? ምክንያቱ ምንድን ነው? ብዙ የሐሰት ነቢያት በሌላ መንፈስ የሚጠቀሙ ወደ ዓለም ወጥተዋል ብሎ ይናገርና ወደ ዓለም ብዙ የሐሰት ነቢያት ወጥተዋል ብሎ ይናገርና በኋላ በኋላ ወርዶ አሁን አሁን በመካከላችሁም አሉ ብሎ ይናገራል። እና ሐዋርያው ዮሐንስ ማለት በዓለም ላይ አሁን አሉ፣ ወደ ዓለም ወጥተዋል። በዓለም ላይ ሁሉ አሉ፣ እዚህ ኢትዮጵያ ውስጥ ብቻ ሳይሆን ሌላም ሀገር። እኔ ክርስቶስ ነኝ ብሎ ብለው ራሳቸውን የጠሩና በራሳቸውን የገለጡ ሰዎች እኔ በእነዚህ ጥቂት የክርስትና እምነት ዘመኔ ውስጥ አይቻለሁ። ከዚህ ሀገር አንድ ጊዜ የዛሬ 20 ዓመት አካባቢ ስቴዲየም ውስጥ ትልቅ ኮንፈራንስ ነበር እና ከዚህ ሀገር አንድ ሰባኪ ስቴዲየም ውስጥ ሊሰብክ መጥቶ ነበር እና ያ ሰውዬ ማንም ኢትዮጵያ ውስጥ ያሉ አገልጋዮች ምንነቱን ማንም አላወቅም ግን እዚህ ሀገር የሰበከው ስብከቱና የተናገረው ነገር ቪዲዮ ሁሉ ሲታይ መድረክ ላይ ወጥቶ አሁን የምታዩት እከሌ የምባለውን እኔን አይደለም፣ ክርስቶስ ነኝ እኔ እኔ ክርስቶስ ነኝ፣ የምታዩት እኔ ክርስቶስ ነኝ ብሎ የተናገረ ሰው ነው። ኢትዮጵያ ውስጥ ሄዶ ሰባኪ ሆኖ ሲሰብክ ታይቷል። እንደዚህ አይነት መናፍስቶች አሉ፣ ሰዎችን ራሳቸውን ክርስቶስ ነን ብለው እንዲናገሩ ያደረጉ እና እናንተ ምንድን ነው ማድረግ ያለባችሁ? መናፍስቶች ከእግዚአብሔር መሆን አለመሆናቸውን ለዩ። ይሄ የመለየት ስጦታና የመለየት ችሎታ እግዚአብሔር ለእናንተ ሰጥቷል፣ ተጠቀሙበት እያለ ነው የእግዚአብሔር ቃል እየተናገረን ያለው። ሁለተኛው ነጥቤ ጋር ስመጣ ከእግዚአብሔር የሆኑት ሰዎች ምንድን ነው መሳሪያቸው? መሳሪያ አለን ወይ ለመለየት የሚያስችለን? አሁን ባህሪያችንን የመለየት ባህሪ እንዲኖረን ነው እግዚአብሔር እየተናገረ ያለው። የመሳሪያ አለን ወይ? ቁጥር ሁለት እና ቁጥር ሶስት ላይ ሐዋርያው የሚናገረው ይሄንን ነው። እኔ አሁን የእግዚአብሔርን ቃል ነው የምናገረው እና ቁጥር ሁለት ላይ የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ። አሁን ታያላችሁ። ቁጥር አንድ ላይ የእግዚአብሔር መንፈስ መሆን አለመሆኑን ለዩ፣ ምክንያቱም ብዙ የሐሰት ነቢያት ወጥተዋል ወደ ዓለም ብሎ ግን እንዴት ነው የምትለዩት? በእርግጥ የምንለይባቸው ብዙ መንገዶች አሉ። አንዱ የእግዚአብሔር ቃል ነው እና የእግዚአብሔር ቃል ምን ይለናል? የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ። መለየት የምትችሉት በዚህ ነው። ኢየሱስ ክርስቶስ በስጋ መምጣቱን የሚናገር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ መምጣቱን የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው፣ እሱም እንደሚመጣ እናንተ ሰምታችኋል፣ አሁንም እንኳ እሱ በዓለም ውስጥ ነው ብሎ ይናገራል። በጣም አሳሳቢና አስደንጋጭ ነው። ይሄ ልክ እኮ ነው ነገሩ። እንዴት ነው የምትለዩት? የመለያው መሳሪያ የእግዚአብሔር ቃል ነው። ግን የመለያው መሳሪያ ኢየሱስ ክርስቶስ መንፈሶች የሚናገሩት በሰዎች ተጠቅመው በሰባኪዎች በአስተማሪዎች ሊሆን ይችላል። የሚናገሩት ነገር ኢየሱስ በስጋ አልመጣም የሚል ከሆነ ኢሚዲየትሊ፣ ማመቻመች የለባቸውም። ይሄ ከእግዚአብሔር አይደለም ነው የምትሉት። ኢየሱስ ክርስቶስ በስጋ ተገልጧል የሚል ትምህርትና አስተምህሮ ካለ፣ አዎ ይሄ ከእግዚአብሔር ነው። እንደዚህም ብለው ሰዎች ሊሸውዱ ይችላሉ ግን ቢያንስ ቢያንስ ኢየሱስ ክርስቶስ በስጋ መምጣቱን የሚናገር መንፈስ ጤናማ መንፈስ እንደሆነ እንድታዩ ነው። ስለዚህ በዚህ ታውቃላችሁ ብሎ ሀ ኢየሱስ ክርስቶስ በስጋ መጥቷል፣ የመለያ መሳሪያችሁ ነው። ይሄ የክርስትና መሰረትና እምነት አስተምህሮ በዚህ ላይ የተመሰረተ ነው። ክርስትና መሰረቱ በዚህ ላይ የተመሰረተ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደምንለው ማህተመ ድንግልናዋ ሳይለወጥ ከድንግል ማርያም ጌታ ኢየሱስ ክርስቶስ ተወለደ። በምድር ላይ እንደማንኛውም ሰው ተመላለሰ። በስጋ የኛን ስጋ ለብሶ እና በ33 ዓመት ተኩሉ በቀራኒው መስቀል ላይ ለኛ ተሰቀለ። ይሄ ይሄ ነው የኢየሱስ ክርስቶስ እምነት የእምነቱ መሰረት ጌታ ኢየሱስ ክርስቶስ የስላሴ ሁለተኛው አካል ከድንግል ማርያም ተወለደ፣ በስጋ ተወለደ እና የሰውን ነፍስ መንፈስ ስጋ ይዞ ተወለደ። በእርግጥ እኛ የምንለውና ሌሎች የሃይማኖት ተከታዮች የሚሉት ስለ ጌታ ኢየሱስ ክርስቶስ የተለያየ እውነት አለ። እኛ የምንለው ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ ፍጹም ስጋ ፍጹም ሰው ሆኖ ነው የተወለደው። ደግሞም ፍጹም አምላክነቱ እንዳለ ሆኖ ነው የተወለደው። እሱ አምላክ ነው፣ ደግሞ ምንድን ነው ሰው ነው። ሰውና አምላክ ሁለት ባህሪ በአንድ አካል ውስጥ የያዘ ነው። ይሄ የክርስትና አስተምሮ ነው። ይሄ ሁለት ባህሪ አንድ አካል ውስጥ መገለጡን የማያስተምር በስጋ መገለጡንና አምላክ መሆኑን የማያስተምር መንፈስ፣ የእግዚአብሔር መንፈስ አይደለም። ለምሳሌ እንደዚህ የሚሉ አሉ ኢየሱስ ክርስቶስ አንድ ሰውነት አንድ ባህሪ ነው ያለው እና አምላክነቱና ሰውነቱ ተዋህዷል ፍጹም አይለያይም የሚሉ አሉ ያ የስህተት ትምህርት ነው በዚህ ቃል መሰረት ምክንያቱም ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም ምንድን ነው አምላክ ነው ይሄ 450 የኒቂያ የቄልሴዶን ጉባኤ ላይ ሊቃውንት መጽሐፍ ቅዱስን እየገለጡ ተነጋግረው ይሄ ነው እውነቱ ብለው በእግዚአብሔር ቃል አማካኝነት የወሰኑት ያወቁት ነገር ነው። የእግዚአብሔር ቃል ነው የህይወታችን መመሪያ። ሐዋርያው ቅዱስ ጳውሎስ ሮሜ አንድ ላይ እዚህ ሮሜ አንድ ቁጥር ሶስት እና አራት ላይ እንደዚህ ብሎ ተናግሯል ስለ ጌታ ኢየሱስ ክርስቶስ ሲናገር፣ ጤናማው አስተምህሮ ይህም ብሎ እንደ ስጋ ከዳዊት ዘር ተወልዶ ስለነበረው ስለልጁ ስለ ጌታችን ኢየሱስ ክርስቶስ ነው። ወንጌል ምንድን ነው ለሚለው ጥያቄ ሲመልስ፣ ይሄ ወንጌል የመጣው ወንጌል እንደ ስጋ ከዳዊት ዘር ተወልዶ ስለነበረው ስለ ልጁ ስለ ጌታችን ኢየሱስ ክርስቶስ ነው፣ እንደ ቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅ ሆኖ በኃይል በተገለጠው በሱ በኩል ነው ብሎ ሮሜ ምዕራፍ 1 ቁጥር 3ና ቁጥር 4 ላይ ይናገራል። የሚደንቅ ነው። ጌታችን ኢየሱስ ክርስቶስ አሁን በሰማይ ራሱ በአብቀኝ ያለው የእኛን ስጋ ለብሶ ነው እዛ እየማለደልን ያለው ልክ የሰውን ስጋ ለብሶ የተበሳውን እጁን የተበሳውን እግሩን የፈሰሰውን ደሙን ዕብራውያን ምዕራፍ 9 ቁጥር 24 ላይ ብትሄዱ አሁን ስለኛ እዛ ራሱን ያሳያል፣ ይማልድልናል፣ ስለኛ ይቃትትልናል። ምክንያቱም ደካሞች ነን። አማላጅ ያስፈልገናል። እሱ ስለኛ ያንን ያደርጋል ብሎ ይናገራል። አሁንም ስጋችንን ለብሶ እና ምንድን ነው የሚለው? ዮሐንስ ኢየሱስ ክርስቶስ በስጋ መገለጡን የሚናገር መንፈስ ከእግዚአብሔር ነው፣ ይህንን የማይናገር ከእግዚአብሔር አይደለም ብሎ ነው የሚናገሩ ብዙ ብዙ ብዙ አሉ። ይህንን የማይናገሩ ይህንን ለመናገርም የማይፈልጉ ጌታችን ኢየሱስ ክርስቶስ ከቅድስ ድንግል ማርያም የኛን ስጋ ለብሶ ተወልዷል። ሰው ሆኖ እኛ ደማችንን ማፍሰስ እና ራሳችንን ማዳን አንችልም፣ ማንንም ማዳን አንችልም። እኛን ለማዳን ዋጋ ከፍሏል። ክብር ለእግዚአብሔር ይሁን። ይህንን የማያምኑ አሉ ብሎ ነው ዮሐንስ የሚናገረው። በትምህርታቸው ወይም በስብከታቸው ወይም በስብሰባቸው ጌታ ኢየሱስ በሥጋ መምጣቱን ካልገለጹ ወይም ትኩረት ካልሰጡ እነሱ ከእግዚአብሔር አይደሉም እያለ ነው። መንፈሶች ሊኖሩ ይችላሉ መንፈስ መንፈስ መንፈስ ሊሉ ይችላሉ። ግን ጎላ አድርገው የሚያሳዩት ኢየሱስ ክርስቶስ በስጋ ተገልጦ ለእኛ መሞቱን ካልሆነ ሌላው ዝባዝንኬ አይጠቅማችሁም። ያ አስቸጋሪ ነው እያለ ነው የሚናገረው። እንዳውም ኢየሱስ ክርስቶስ በስጋ መምጣቱን የማይቀበለው መንፈስ ብሎ ይናገርና እንደሚመጣ ድሮ ሰምታችኋል ብሎ ይናገራል ቁጥር ሦስት ላይ አሁንም እንኳ በዓለም ውስጥ ነው። እንዳውም እሱ የክርስቶስ ተቃዋሚ መንፈስ ነው ብሎ ነው የሚናገረው። መንፈስ ነው ግን ምን አይነት መንፈስ ነው? የክርስቶስ ተቃዋሚ መንፈስ ነው። እንደሚመጣ ተነግሯችኋል አሁንም አለ እና ስለዚህ እናንተ ከእግዚአብሔር የሆናችሁ እናንተ ይህንን በደንብ እያስተዋላችሁ ነው መመላለስ ያለባችሁ የሚል እውነታን ነው እያሰረጸ ያለው። ሶስተኛው ነጥቤ ጋር ስመጣ አሁን ከእግዚአብሔር የሆኑት ድል የሚለው ጋር ነው የምመጣው። ሁለት ስላይዶች ላይ ነው ይህንን ያስቀመጥኩት። ቁጥር አራት ነው ፎከሴ ብያቸዋለሁ። ሌላውን ነገር እንኳን ብትረሱት ቁጥር አራትን እንዳትረሱ እፈልጋለሁ። ቁጥር አራት አነበዋለሁ። ልጆች ሆይ እናንተ ከእግዚአብሔር ናችሁ ይልና እነሱንም አሸንፋችኋቸዋል፣ ምክንያቱም በእናንተ ውስጥ ያለው በዓለም ውስጥ ካለው ከእርሱ ይበልጣልና ብሎ ይናገራል። አሁን እኔ ነገሬን የምጀምረው እኛ ልጆች ነን ግን ከእግዚአብሔር ናችሁ የሚለውን ነገር በማሳየት ነው። ስለዚህ ሃ ብዬ ያስቀመጥኩት እናንተ ከእግዚአብሔር ናችሁ። ይህ የእግዚአብሔር መንፈስ ተጽፎ እንዲቀመጥልን ለእኛ ለአማኞች እየተነገረን ቃል ነው። እናንተ ከእግዚአብሔር ናችሁ በእንግሊዝኛ እዚህ እንዲጻፍ የመልእክቴ ርእስ ሰጣለሁ። እና ግሬት ቪክቶሪ ኦፍ ቢንግ ኦፍ ጎድ ብዬን የጻፍኩት እና በእንግሊዝኛ ላይ እና ትንሽ ኮንፊውዝ የሚያደርግ ይመስላል አጻጻፉ። ግሬት ቪክቶሪ ኦፍ ቢንግ ኦፍ ጎድ ከእግዚአብሔር የመሆን ትልቅ ድል ነው የሚለው እና ሰዎች ኮንፊውዝድ ሆነው ነበረ። እና ግሬት ቪክቶሪ ኦፍ ቢንግ ጎድ ያልኩ መሰላቸው። ኦፍ ጎድ ነው ኦፍ ጎድ ማለት ከእግዚአብሔር ከእግዚአብሔር የመሆን ትልቅ በረከት ነው፣ ትልቅ ድል ነው እና እኛ ከእግዚአብሔር ነን። እኛ ከእግዚአብሔር የሆነውን የሆነው በሙሉ ከእግዚአብሔር ነው። እምነታችን ከእግዚአብሔር ነው። ህይወታችን ከእግዚአብሔር ነው። ታሪካችን ከእግዚአብሔር ነው። ትምህርታችን መጽሐፍ ቅዱስን የምናምን ከሆነ የሚመነጨውና የመነጨው ከማን ነው? ከእግዚአብሔር ነው፣ ከእግዚአብሔር ነው። እድሜያችን ከእግዚአብሔር ነው። ከእግዚአብሔር ያልሆነ ምንም ነገር እኛ የለንም። አካላችን፣ ውበታችን፣ ቁመታችን፣ ትምህርታችን፣ አይምሯችን ሁሌ ነገራችን ከእግዚአብሔር ነው። ግን ሌሎች ሰዎች አሉ ከእግዚአብሔር ያልሆኑ ሁሌ ነገራቸው ከእግዚአብሔር ሆኖ ደህንነት ባለማግኘታቸው ከእግዚአብሔር ያልሆኑ ሰዎች አሉ። እኛ ግን ደህንነት ደግሞ ስላገኘን ከዚህ ሁሉ በላይ እኛ የእግዚአብሔር ወገን ሆነናል። እግዚአብሔር ይመስገን። አንደኛ ጴጥሮስ ምዕራፍ ሁለት ላይ እናንተ ባለፈው ሳምንት ስናየው ነበር። እናንተ ቀድሞ ምንድን ነው የሚለው እንዳውም ቁጥር ዘጠኝ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትነግሩ ቅዱስ ሕዝብ ለርስቱ የተለየ የእግዚአብሔር ወገን የንጉሥ ካህናት ናችሁ። እናንተ ድሮ ወገን አልነበራችሁም። አሁን የማን ወገን ናችሁ? የእግዚአብሔር ወገን ናችሁ። እኛ ወገን ነን፣ የእግዚአብሔር ወገን። ወገን የሚባለው ቃል ዘመድ ወይም የሆነ የስጋ የስጋና የደም ትስስር ያለው ማለት ነው። እኛ የእግዚአብሔር ወገን ነን በክርስቶስ ኢየሱስ በኩል እና ይሄ የእግዚአብሔር ወገን ከእግዚአብሔር የሆንን ስለሆነ ተመልከቱ እባካችሁ ተመልከቱ። ይሄ ካልገባን ክርስትና ሊገባን አይችልም። ከእግዚአብሔር ወገን ስለሆንን በዓለም ላይ ካሉ ሰዎች ሁሉ ደረጃችን እጅግ በጣም ከፍ ያለ ነው። ምንም አይነት ሰዎች ልንሆን እንችላለን። በትምህርት በንብረት ወይም ደግሞ በማንኛውም ነገር፣ ግን ከእግዚአብሔር በመሆናችን ከሰዎች ሁሉ የተለየ ደረጃ ላይ ነው ያለ። እኛ የእግዚአብሔር ወገን ነን። እግዚአብሔር ይመስገን። አሁን ዮሐንስ የሚናገረው እናንተ ከማን ናችሁ? ከእግዚአብሔር ናችሁ። እግዚአብሔር አድኗችኋል፣ ደህንነት ሰጥቷችኋል። እግዚአብሔርን የማወቅ ትልቅ እድልና ትልቅ ክብር ውስጥ ገብታችኋል። እናንተ የተለያችሁ ናችሁ። ይሄ ካልገባን ክርስትና ገና አልገባንም ማለት። ይሄ እንዲገባን ያስፈልጋል። ዮሐንስ በጌታ መንፈስ ሆኖ በመንፈስ ቅዱስ ምሪት ሲጽፍ፣ ልጆች ሆይ እናንተ ከማን ናችሁ? ከእግዚአብሔር ናችሁ። እናንተ የተለያችሁ ናችሁ። ከሰዎች አይደላችሁም፣ ከፓስተር አይደላችሁም፣ ከፍልስፍና አይደላችሁም፣ ከዘረኝነት አይደላችሁም። እናንተ ከእግዚአብሔር ናችሁ። እናንተ ከእግዚአብሔር ናችሁ። እንደገና ልበለው። እናንተ ከእግዚአብሔር ናችሁ። እና ይሄ ከእግዚአብሔር የመሆናችሁ እውነት ደግሞ ለላይ ያስቀመጥኩት ከእግዚአብሔር በመሆን በመሆናችሁ ድል አላችሁ የሚልን እውነት ያሳየናል። ይዩት። ከእግዚአብሔር የሆን ነው እኛ በዓለም ውስጥ ያለው ጦርነት መንፈሳዊ ጦርነት ሁሉ ይነካናል እኛ ሁለት አይነት መንፈስ አለ ብያቸዋለሁ። ከእግዚአብሔር ያልሆነ መንፈስ አለ፣ ከእግዚአብሔር የሆነ መንፈስ አለ። በዚህ ከእግዚአብሔር ባልሆነው መንፈስ ከፍተኛ ጦርነትና ውጊያ አለብን። ከእግዚአብሔር የሆነው መንፈስ ግን ሁል ጊዜ ሊረዳም ሊደግፈን ዝግጁ ነው። ጦርነት ውስጥ ነው ያለ ነው። በጣም ብዙ አይነት ጦርነት በዓለም ውስጥ ትልቅ መንፈሳዊ ጦርነት እየተካሄደ ነው። ይህንን እዚህ ስላይዴ ላይ እንዳልኩት የምታውቁ ይመስለኛል። ሰይጣንና ሰራዊቱ ሁሉ እኛን እየተዋጉ ናቸው። በተቻላቸው መጠን ከቤተ ክርስቲያን እንድንቀር፣ በተቻላቸው መጠን መንፈሳዊ ሕይወታችን እንዳይበረታ፣ በተቻላቸው መጠን ወደ ኋላ እንድንሸራተት ለማድረግ የማያደርጉት ነገር የለም እስከ ግድያ ድረስ። እኔ ምናልባት ከዚህ በፊት ተናግሬ አለው ሰምታችኋል። አራት ጊዜ ያህል ታስሬ ያለሁ ኢትዮጵያ ውስጥ ማለት ስለ ወንጌል ነው። ስለ ወንጌል ሌላ ምንም ምክንያት የለም። እና አራት ጊዜ ያህል በተለይ ጎጃም በታሰርኩበት ጊዜ ባለቤቴም ነበረች። ያን ጊዜ ጮኛ ነበር። እና ብዙ ጊዜ ሊገሉን ያስቡ ነበር። ጦርነቱ ኃይለኛ ነው አለ። ጦርነቱ አሁንም አለ። እዚያ አሜሪካም አለ ጦርነቱ። ይሄ መንፈሳዊ ጦርነት የሌለበት ዓለም የለም። ጦርነቱ ደግሞ እኛና በጣም ብዙ ሰራዊት መካከል ነው ያለው እና እዚህ ጋ ድሉን ይናገራል ሐዋርያው። እናንተ ከእግዚአብሔር ናችሁ ብሎ ከእግዚአብሔር ስለሆናችሁ ድል አላችሁ። ምክንያቱም እነሱንም አሸንፋችኋቸዋል ብሎ ነው የሚናገረው። እኛ ባለ ድል ነን። ጦርነቱ አለ በዚህ ምድር ላይ እና በቤታችን፣ በህይወታችን፣ በታሪካችን፣ በፈተናው በጣም ብዙ ነው፣ በመስሪያ ቤታችን በተለያየ ቦታ ግን ድሉ የማን ነው? የእናንተ ነው። ምክንያቱም እናንተ ድል የምታደርጉት ከማን የተነሳ ነው? ከእግዚአብሔር ከመሆናችሁ የተነሳ ነው። የጦር መሳሪያችሁ ራሱ እግዚአብሔር ነው። እናንተ አሸናፊዎች ናችሁ፣ ታሸንፋላችሁ። እንዳውም ምንድን ነው የሚለው ቃሉ? በጣም ይገርማል አሸንፋችኋቸዋል፣ እነሱን ድል አድርጋችኋቸዋል ነው የሚለው። እናንተ አሸናፊዎች ናችሁ። ምክንያቱም የማን ናችሁ? ከማን ናችሁ? ከእግዚአብሔር ናችሁ። እግዚአብሔርን ያሸነፈው ማንም የለም። ከእግዚአብሔር ስለሆናችሁ እናንተ አሸናፊዎች ናችሁ። አሸንፋችኋል፣ እንዳውም አሸንፋችኋል ይሄ ምን አይነት አጻጻፍ ነው? ፓስት ፐርፌክቴንስ ነው። ፓስት ፐርፌክቴንስ ሆኖን የተጻፈው ያለፈ ፍጹም ነው ብለን ብንለው፣ በሰዋሰው ቋንቋ ግን አባይዲንግ ኢፌክት አለው ብለን ነው ምንለው። አባይዲንግ ኢፌክት ማለት አሁንም ያ የማሸነፉ ውጤት በስራ ተግባር በእናንተ ውስጥ እየተገለጠ ያለ ነው የሚል ሀሳብን ነው የሚያሳየው እና ወደ ሶስተኛው ወደሚቀጥለው ነጥቤ እሄዳለሁ ይሄ አው የዚህ ምክንያት የሚል ጥሩ ነው ስላይዱ ጥሩ መጥቶልኛል የዚህ ምክንያት ምንድን ነው ምንድን ነው አሸንፋችኋቸውማል የሚለው ነገር በምክንያቱ የሚለውን ነገር ስታየው በእናንተ ውስጥ ካለው የተነሳ ነው የሚል መልስ ነው ያለው ቃሉን እንደገና እዛ ጋ ያለውን ብታነቡት፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነሱንም አሸንፋችኋቸዋል። ብዙ ናቸው ምክንያቱም በእናንተ ውስጥ ያለው በዓለም ውስጥ ካለው ከእሱ ይበልጣል ብሎ ይናገራል። እናንተ ውስጥ ያለ ነገር አለ። አሁን ተመልከቱ፣ ከጾታችን ውጭ፣ ከትምህርት ችሎታችን ውጭ፣ ከዕድሜ ትልቅና ትንሽነታችን ውጭ ከቆዳችን ቀለም ውጭ፣ ከዘራችን ውጭ አንድ የሆነ ነገር ተደርጓል በእኛ ውስጥ በእኛ ውስጥ ምን ተደርጓል? እግዚአብሔር የሚባለው አምላክ በእኛ ውስጥ እንዲቀመጥ ተደርጓል። ደህንነት ከማግኘታችን የተነሳ እናንተ ከእግዚአብሔር ናችሁ፣ ስለዚህ እግዚአብሔር በውስጣችሁ አለ ነው የሚለው ቃሉ። አሁን ተመልከቱ፣ እሱ እናንተ ውስጥ ነው። እግዚአብሔር ጌታ ኢየሱስ እናንተ ውስጥ ነው። መንፈስ ቅዱስ እናንተ ውስጥ ነው። ክርስቲያን ይህንን ካላመነ በነገር ሁሉ ፈሪ እና ፍርሃቱን የሚያስወግድለት ውጫዊ ነገር በመፈለግ የሚንከራተት ነው የሚሆነው። አሁን እግዚአብሔር በእኔ ውስጥ አለ፣ በክርስቶስ ከማመኔ የተነሳ በልቤ ውስጥ እግዚአብሔር አለ የሚለው ነገር በእምነትና በእውነት ውስጣችን ካልሰረጸ፣ እኛ የሚያድነን ሌላ ነገር ፈላጊ ተንከራታቾች ነው የምንሆነው። ክርስትና በውስጣችን ካለው እግዚአብሔር የተነሳ ኀይል ያለው እምነት ነው። ክርስትና በውስጣችን ካለው እግዚአብሔር የተነሳ የከበረ እምነት ነው። ክርስትና በውስጣችን ካለው እግዚአብሔር የተነሳ ድል ህይወት ውስጥ አስገብቶናል። እኛ ድል አድራጊዎች ነን። በዓለም ደረጃችን ከፍ የተደረገ ነው። እግዚአብሔር ይመስገን። ይሄ ነው፣ ይሄ ነው ክርስትና። አሁን ዮሐንስ እየተናገረ ያለው ተመልከቱ። ክርስትናችሁ እኮ ድንቅ ነው። እናንተ ከእግዚአብሔር ወገን ናችሁ በዓለም ያለውን ይህንን ጠላታችሁን በሙሉ አሸንፋችኋቸዋል ብሎ ይናገርና ይሄ ደግሞ የሆነው በእናንተ ውስጥ ያለው በዓለም ካለው ከተዋጊው፣ ከጦረኛው፣ ከሰውን ሁሉ ካንበረከከው በላይ ከፍ ያለ ኃይል ያለውና ችሎታ ያለው ነው ነው እያለ ያለው በዓለም ውስጥ ያለው ከኛ ውጭ በዓለም ያለው የሚዋጋን፣ የሚቃወመን የእኛን ብቃትና እምነት ለመውሰድ የሚዋሸው ኃይለኛ የሆነው የዚህ ዓለም ገዢ የሚናገረውን ነገር ሁሉ ይዋጋል፣ ጦርነት ይከፍታል፣ አድብቶ ያጠቃል። ግን በእኛ ውስጥ ያለው እግዚአብሔር እግዚአብሔር ስለሆነ ከዛ በላይ ነው። ተመልከቱ፣ ንጽጽሩ የሚበልጠው ማን ነው የሚለውን ነው የሚያሳየው። በዓለም ካለው ምንም ይሁን ምን በእናንተ ውስጥ ያለው ይበልጣል። በዓለም ካለው በእናንተ ውስጥ ያለው ይበልጣል። በእናንተ ውስጥ ያለው ኃይለኛ ነው። በእናንተ ውስጥ ያለው ሁሉን አዋቂ ነው። በእናንተ ውስጥ ያለው የሰይጣንን ስራ እቅዱንና አላማውን ያፈረሰ ነው። በእናንተ ውስጥ ያለው አሸናፊ ነው። በእናንተ ውስጥ ያለው ስለዚህ ክርስቲያን በውስጡ ያለውን የከበረ ነገር ማወቅና መገንዘብ ይገባዋል። ሮሜ ምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ ቁጥር 37 እስከ 39 ላይ እዚህ አነብላችኋለሁ እንዲህ ብሎ ተናግሮታል። ሮሜ ምዕራፍ 8 በጣም አስደናቂ ክፍል ነው። የመጨረሻ ሶስት ቃሎች ጥቅሶች ናቸው ቁጥሮች ናቸው። እንደዚህ ይላል። ቁጥር 37 ነገር ግን በእነዚህ ነገሮች ሁሉ በወደደን በሱ በኩል እኛ ከአሸናፊዎች እንበልጣለን። እኛ አሸናፊዎች ብቻ አይደለም፣ ከአሸናፊዎች የበለጥነን። በጣም የሚገርም ነው። ከዛ ቁጥር 38 ምክንያቱም ሞትም ይሁን ወይም ህይወት ወይም መላእክት ወይም ስልጣናት ወይም ኃይላት ወይም ያሉት ነገሮች ወይም የሚመጡት ነገሮች ወይም ከፍታ ወይም ጥልቀት ወይም ማንኛውም ሌላ ፍጡር በጌታችን በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለየን እንደማይችል እኔ ተረድቻለሁ ይላል። እኔ የገባኝ ነገር አለ አለ ጳውሎስ። የእግዚአብሔር ፍቅር በውስጤ የተቀምጧል። ግን ይህንን የእግዚአብሔርን ፍቅር ከኔ የሚወስደው ነገር አለወ ወይም እኔን ከእግዚአብሔር ፍቅር የሚለየኝ ኃይል አለወ? ምንም ነገር የለም። ሞትም ቢሆን፣ ህይወት፣ የሚመጣውም ቢሆን፣ ያለው ቢሆን፣ ኃይላት የሆኑ ወይም ስልጣናት ከኛ ይህንን መውሰድ የሚችል የለም። ምክንያቱስ ቁጥር 37 በእነዚህ ነገሮች ሁሉ በወደደን በሱ በኩል እኛ ከአሸናፊዎች እንበልጣለን። እኛ ነን እኛ አማኞች እኛ በላጮች ነን ለምን እግዚአብሔር በእኛ ውስጥ ስለሆነ አሁን ቃሉ ምንድን ነው የሚለው እናንተ ከማን ናችሁ ከእግዚአብሔር ናችሁ ይሄ ውስጣችን ሰርጾ እንዲቀመጥ ያስፈልጋል ወገኖች እግዚአብሔር ይርዳ የሚቀጥለው ስላይዴ የመጨረሻውን ስላይድ ከመግለጤ በፊት ከእግዚአብሔር የሆኑትን የሚሰማቸው የሚል እንትን አለኝ ከእግዚአብሔር የሆኑትን የሚሰማቸው ቁጥር አምስትና ቁጥር ስድስት ላይ በጣም ትልቅ ልዩነትን ይናገራል። ይሄ የእግዚአብሔር ቃል ቁጥር አምስት እነሱ እነዚህ ያሸነፍናቸው እና እነሱ የሚጠቀሙባቸው ከዓለም ስለሆኑ ከዓለም የሆነውን ነገር ይናገራሉ፣ ዓለምም እነሱን ይሰማቸዋል። ቁጥር ስድስት እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ እሱ ይሰማናል። ከእግዚአብሔር ያልሆነው እሱ እኛን አይሰማንም። እኛም የእውነትን መንፈስና የስሕተትን መንፈስ በዚህ እናውቃለን። በጣም የሚገርም ነው። ተመልከቱ። አሁን ቅድም ይዋጓችኋል። መንፈስ ሌላ መንፈስ፣ ከእግዚአብሔር ያልሆነ መንፈስ የሚሰራባቸው ናቸው። የክርስቶስ ተቃዋሚ መንፈስ የሚጠቀምባቸው፣ እንደ ነቢያት ራሳቸውን ከፍ አድርገው ያስቀመጡ ሁሉ አሉ ብሎ ይናገርና እነሱም ማን ነው የሚሰማቸው የሚል ጥያቄ ይጠይቃል። እነሱ ከዓለም ናቸው። ስለዚህ ከዓለም ስለሆኑ ከዓለም የሆነውን ነገር ይናገራሉ። የሚናገሩት ነገር ስለ ስጋ ብቻ ነው። አምስት ፎቅ ስድስት ፎቅ ይኖረሃል፣ ወይም እዚህ ዓለም ላይ ያልተሰራ መኪና ትነዳለህ ገና እንደዛ አይነት ነገር ነው የሚናገሩት። ስለዚህ እንደዚህ አይነትን ነገር የሚፈልጉ ሰዎች እነሱ ምን ያደርጓቸዋል? ይሰሟቸዋል። ከዓለም የሆነውን ነገር ነው የሚናገሩት፣ ከዓለምም እነሱን ይሰማቸዋል። ግን ንጽጽሩን ሲያቀርብ ዮሐንስ እኛ ግን ከማን ነን? ከእግዚአብሔር ነን። አሁን ተመልሶ ወደ ቁጥር አራት ነው የመጣው። እናንተ ከማን ናችሁ? ከእግዚአብሔር ናችሁ። እኔም ጨምሮ እኛ ሁላችን ከማን ነን? ከእግዚአብሔር ነን። ስለዚህ ከእግዚአብሔር ስለሆነን እግዚአብሔርን የሚያውቅ እሱ ይሰማናል። እኛም ማን ነው የሚሰማል? ከእግዚአብሔር የሆነ እግዚአብሔርን የሚያውቅ ሰው ነው፣ እኛንም የሚሰማል እግዚአብሔርን የሚያውቁ አሁን ቀጥሎ ይልና ከእግዚአብሔር ያልሆነው እሱ እኛን አይሰማንም። እኛም የእውነትን መንፈስና የስተትን መንፈስ በዚህ እናውቃለን። በጣም አስደናቂ ነው። እነሱ ከዓለም ስለሆኑ ዓለም ነው የሚሰማቸው። የሐሰት አስተማሪዎቹ ከዓለም ናቸው። ከዓለም የሆነውን ነገር ነው ይናገራሉ። ስለ ማግኘት ይናገራሉ። ስለ ጤና ይናገራሉ። ውሸቱን ሁሉ ይናገራሉ። ስለ ምድራዊ ነገር ይናገራሉ። ስለ አደጋ ይናገራሉ። ስለ መቅሰፍት ይናገራሉ። እግዚአብሔር እንደማይጠብቀን ያስባሉ እነሱ በተናገሩት ነገር እንደምንጠበቅ እግዚአብሔርን እኛ ከእግዚአብሔር እንደሆንን አያውቁም። ስለዚህ እነሱ ከእግዚአብሔርም እንደሆኑ አያውቁም። ስለዚህ የሆነውንና ያልሆነውን ነገር ይናገራሉ። ከዓለም ስለሆኑ የዓለም መንፈስ፣ የሐሰተኛው ክርስቶስ መንፈስ ስለሚሰራባቸው ግን እኛም ማን ነው የሚሰማን ከእግዚአብሔር የሆነው እኛን ይሰማናል። ይሄ ትልቅ ልዩነት ነው። እኛን የሚሰማን ከእግዚአብሔር የሆነ ነው። ይህንን ፓስተር አይለልዑል አይደለም የተናገረው፣ መንፈስ ቅዱስ በሐዋርያው ዮሐንስ በኩል ነው የተናገረው። እኛን የሚሰማን ከእግዚአብሔር የሆነ ነው፣ እግዚአብሔርን የሚያውቅ ሰው ነው። እኛን የሚሰማን ከእግዚአብሔር ያልሆነና እግዚአብሔርን የማያውቅ ሰው እኛን አይሰማንም። ይህ መለያ መስፈርት ነው ነው የሚለው ሐዋርያው። እግዚአብሔርን ማወቅ የሚባለው ነገር ምናልባት ባለፉት ጊዜያት ተናግሬ ያለው፣ እዚህ ባለፈው ዓመት እኛ ደቡብ አፍሪካ ሄደን መጽሐፍ ይህንን አዲስ ትርጉም ለማስተዋወቅ እዛ ሄደን ነበር፣ እና ፕሮግራም ለማዘጋጀት የተወሰኑ በጣም ብዙ ፕሮፌሰሮች አሉ ደቡብ አፍሪካ፣ የሚገርም ነው የሆኑ ፕሮፌሰሮች ፕሮግራሙን ያስተባብሩልኝ ነበር እና እዚህ ማነው ስዊድን ካለው ወንድም ጋር ከነሱ ጋር አብረን ዙም የዙም ስብሰባዎች እናደርግ ነበር እና አንዱ ፕሮፌሰር ብስራት የሚባለው ቆም ብለው ፓስተር ታውቃለህ፣ ታውቃለህ አለኝ። ዘጠና ዘጠኝ ፐርሰንት የሚሆነው አማኝ ነኝ ያለው ውስጥ ዘጠና ዘጠኝ ፐርሰንት የሚሆነው አማኝ አይደለም ነው ያለኝ። ዝም ብሎ ነው ቤተ ክርስቲያን የሚመጣው ሰው በስማ በለው ነው የሚኖረው ከእግዚአብሔር መሆኑን እንኳን አያውቅም ብዙ ሰው እና ይሄ አገልጋዮችንም ሁሉ የሚጨምር ነገር ነው። ሰዎችን ለመንቀፍ ብዬ አይደለም። ግን እግዚአብሔርን ማወቅ የሚባለው ነገር እጅግ በጣም መሰረታዊ ነገር ነው እግዚአብሔርን ካላወቅ ነው እውነትን አንፈልግም እግዚአብሔርን ካላወቅ ነው ስለዚህ ሐዋርያው ዮሐንስ ምንድን ነው የሚለው እግዚአብሔርን የሚያውቅ ሰው ነው እኛንም ይሰማል የምንናገረው ከእግዚአብሔር ቃል ከሆነ እግዚአብሔርን የሚያውቁ ሰዎች ይባረኩበታል። እግዚአብሔርን የሚያውቁ ሰዎች ይጠቀሙበታል። እግዚአብሔርን የሚያውቁ ሰዎች ይገነቡበታል። እግዚአብሔርን የሚያውቁ ሰዎች ይጽናኑበታል። እግዚአብሔርን የሚያውቁ ሰዎች ተስፋ እና ብርታት፣ ጥንካሬ ያገኙበታል። እግዚአብሔርን የሚያውቁ ሰዎች እግዚአብሔርን የሚያውቁ ናቸው። እኛን የሚሰሙን እግዚአብሔርን ማወቅ የተለየ መንፈስ ውስጥ መግባት ነው። የከበረ ህይወት ውስጥ መግባት ነው። የከበረውን የጌታን ቃል መረዳትና ማወቅ የሚጠይቅ ነገር ነው። ያንን እግዚአብሔርን የሚያውቅ ይሰማናል። እግዚአብሔርን የማያውቁ እኛን አይሰሙንም። ምንም ነገር ብንላቸው አይሰሙንም። ይሄ እኔ እዚህ ጋ ምን ብዬ ጽፌያለሁ? የአሲድ መፈተኛ የሚባል ነገር ነው። ድሮ እኛ ዩኒቨርሲቲ ስንማር አሲድ ቴስት የሚባል ነገር እንጠቀም ነው። የአሲድ ቴስት የአሲድ ቴስት ማለት አንድ ነገር እርግጠኛ ነገር መሆንና አለመሆኑን ቴስት የምታደርጉበት ነገር ነው። የምትፈትኑበት ነው። ይሄ የአሲድ መፈተኛ ነው። ከእግዚአብሔር የሆነ ሰው ነው የእግዚአብሔርን ነገር የሚሰማ ከእግዚአብሔር ያልሆነ የእግዚአብሔርን ነገር አይሰማም ብሎ ሐዋርያው ደመደመ። እና የመጨረሻ መልእክቴ ክፍል የሚሆነው ከእግዚአብሔር የመሆናችን እውቀት በጣም አስፈላጊ ነው። አሁን ያለንበት ዘመን ብታምኑም ባታምኑም ትልቅ ፍርሃት ትልቅ ጥርጥር፣ ትልቅ እርግጠኝነት ማጣት የሞላበት ዘመን ነው። አሁን ያለንበት ዘመን ትልቅ ትልቅ በጣም ጥልቅ የሆነ ብዙ ሰዎች ሳያውቁት የሚፈሩበት የሚደነግጡበት፣ የሚጨነቁበት ዘመን ነው። አሁን ያለንበት ዘመን ኢቭን፣ እዚህ አሜሪካ ውስጥ፣ የሰላም ሀገር የሚባለው አሜሪካ ውስጥ ብዙ ሰዎች ግራ በመጋባት ህይወት ውስጥ ነው ያሉት። ብዙ ሰዎች ከእግዚአብሔር መሆናቸውን እርግጠኝ እርግጠኛ አይደሉም። እንደውም እግዚአብሔርን አያውቁም። እናንተስ? አንቺስ? አንተስ? እንዴት ናቸው? እኛ ከእግዚአብሔር መሆናችን እርግጠኛ ነው ወይ? ከእግዚአብሔር መሆናችን ከእግዚአብሔር ወገነን ወይ? ዮሐንስ የሚናገረው ልጆች ወይ እናንተ ከእግዚአብሔር ናችሁ፣ እነሱንም አሸንፋችኋቸዋል። እናንተ ከእግዚአብሔር መሆናችሁ እርግጠኛ ከሆነ አዎ፣ አሸናፊዎች ናችሁ ምክንያቱም ከእግዚአብሔር መሆናቸው እርግጠኛ ከሆነ ማን ነው በእናንተ ውስጥ የሚኖረው? ራሱ እግዚአብሔር ነው። በእናንተ ውስጥ የሚኖረው ጌታ ኢየሱስ ነው። ጌታ መንፈስ ቅዱስ ነው በውስጣችሁ የሚኖረው። ከዛ ቀጥሎ አንደኛ ዮሐንስ አራት ቁጥር ስድስት ላይ ቁጥር አራትን ዘልዬ ቁጥር ስድስት ላይ ስንመጣ እኛ ከእግዚአብሔር ነን ብሎ ከእግዚአብሔር ነን። እግዚአብሔር በውስጣችን ይኖራል። እግዚአብሔር በውስጣችን ይናገራል። እግዚአብሔር በውስጣችን ይተነብያል። እግዚአብሔር እኔ የስብከት አገልግሎት የትንቢት አገልግሎት ነው ብዬ የምለው። ስለዚህ እግዚአብሔርን የሚያውቅ እሱ ይሰማናል፣ ከእግዚአብሔር ያልሆነ እሱ እኛን አይሰማም። እኛ ከእግዚአብሔር መሆናችንን ካወቀን እምነታችን እግዚአብሔር ይሆናል፣ ልባችን በተስፋ ይሞላል። ለሚሆነው ነገር ሁሉ እንጸልያለን እንጂ አንጨነቅም። ምክንያቱም እግዚአብሔር ውስጣችን ስላለ አንጨነቅም፣ አንፈራ አንፈራ ባለፈው መዝሙር 46 ቁጥር 1 እና ሁለትን ስንመለከት ነበር። እግዚአብሔር የቅርብ አምላክ ነው። ቅርብ ነው፣ ቅርብ ነው። ስለዚህ ተራሮች ወደ ባህር ልብ ቢወሰዱ እና ተራሮች ወደ ባህር ውስጥ ቢሰጥሙ እና ምድር ብትነዋወጥ እኛ ምን አናደርግም፣ አንፈራ። ምክንያቱም እኛ የማንን የእግዚአብሔር እና፣ ዓለም ስትናወጥ የማይናወጠው እግዚአብሔር ልባችንንና መንፈሳችንን ይደግፋል። ይሄ የክርስቲያኖች መጽናኛ ነው። ከእግዚአብሔር መሆናችንን ከልባችን ማወቅ አለብን። ጌታም ያንን እውቀት በልባችን እንዲያትምልን መጸለይ አለብን። ያ ከሆነ መጽናናት ለእኛ ሩቅ አይደለም። በረከት፣ ፈውስ ከውጭ የምናመጣው ነገር አይደለም። ውስጣችን የሚበቅል ደግሞም የእግዚአብሔር አስደናቂ የመንፈስ ቅዱስ ስራ በውስጣችን የሚገለጥ የእግዚአብሔር እውነተኛ አማኞች፣ የእግዚአብሔር ወገኖች መሆናችንን እግዚአብሔር ያሳያል። እግዚአብሔር ይሄንን በውስጣችን ያስቀምጥ። ክብር ሁሉ ለእግዚአብሔር ይሁን። የመጨረሻው መዝሙራችን ቁጥር ሁለት ነው። ቁጥር ሁለት አምላክ እረኛዬ ነው የሚለው ነው። በዚህ መዝሙር ነው የምንጨርሰው አምልኳችንን። እግዚአብሔር ይመስገን። አምላክ እረኛዬ ነው አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንድህ በርታ በጠላት ምር፣ ስራቸው ይፍረስ ይድቀቅ፣ ይሰበር አሌሉያ ስምህ ለምልም ዙፋን ይጽና ለባርያህ በጎ ውለሃለና፣ ሃሌሉያ አምላክ እረኛይ ነው አምላኬ እረኛይ ነው አምላክ እረኛይ ነው አምላኬ እረኛይ ነው ውዳሴን ካፌ አንተን ከልቤ ከቶ አይጠፋም ብኖር ተርቤ። ሃሌሉያ የቅርብ ወዳጄ የጦር አዝማቼ ብቻ ትለየኝ ልቆይ ተግጄ። ሃሌሉያ አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው። ብቆም ብቀመጥ ብሄድ ብተኛ አምላኬ አንተ ነህ የእኔ ጓደኛ ሃሌሉያ ጽልመት ቢመጣ የመከራጉም አንተን ጠርቼ እኔ አላፈርኩም ሃሌሉያ አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው። ህመ ሞትህን ስጋዬ ለብሶ ይዋረድ ይለፍ ጽዋህን ቀምሶ አሌሉያ የጻድቁን ሞት ነፍሴ ተጠምታ ትገባ ትፈር ስምህን ጠርታ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ ረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ ረኛዬ ነው። እንጸልይ። ቅዱስ ቅዱስና ቅዱስ የሆንክ አምላካችን እግዚአብሔር በአስደናቂ ፍቅርህ፣ ቸርነትህ፣ መልካምነትህ በኩል ጌታችንን ኢየሱስ ክርስቶስን ሰጥተኸን ከአንተ ከእግዚአብሔር እንድንሆን ከእግዚአብሔር እንድንሆን እኛን በአስደናቂ አሰራር ወደ ራስህ ስላመጣህን እናመሰግንሃለን። ከእግዚአብሔር መሆን ብቻ ሳይሆን ራስህ እግዚአብሔር በውስጣችን እንድትኖር የከበረ ነገር ስላደረክልን እናመሰግንሃለን። እንዴት ድንቅ ነው ይህንን ማመን! እንዴት ድንቅ ነው ይህንን ማወቅ! እግዚአብሔር አምላካችን ወይ፣ ዛሬም በእህቶችና በወንድሞች ሕይወት ውስጥ ያንተ ታላቅ ህልውና በጌታ በመንፈስ ቅዱስ ኃይል አማካኝነት እንዲገለጥ እና ካንተ በመሆናችን በድል ድል በድል እንድንመራ ድል በድል እንድንሆን ሁልጊዜ የሳይጣንን ሐሳብና ሥራ የምናፈርስ አንተን የምናስከብር በጸጋና በኃይልህ አንተ በውስጣችን በመኖርህ ምንም የምንፈራው ነገር እንዳይኖር እንድታደርግ በጌታ በኢየሱስ ክርስቶስ ስም። ይህንን እውነት ለእኛ ስለገለጥክ እናመሰግንሃለን። አቤቱ በዚህ እውነት ወንድሞቼንና እህቶቼን ባርክ። በውስጣችን አንተ ተመላለስ። በውስጣችን እያወቅን እየገባን እየተረዳን አንተ በውስጣችን ከፍ ከፍ በል። በውስጣችን ክበር። በውስጣችን አሁንም እለምንሃለሁ ተመላለስ፣ እግዚአብሔር አምላካችን ይህንን እያደረግህ እንድትመራን ሕይወታችንን ሁሉ አንተ እንድትረከብ እንጸልያለን። አሁንም ጌታ ሆይ የሚቀጥለውን ሳምንታችንን ባርክልን። አንተ በውስጣችን መኖርህን እያደነቅን ካንተ ጋር እንድንራመድ በየቀኑ ያንተን ህልውና በውስጣችን እንድንገነዘብ በጌታ በኢየሱስ ስም እርዳን። አምላካችን ከፍ ከፍ እናደርግሃለን። ተባረክ። ቀሪውን ጊዜያችንን ባርክልን። አቤቱ ዛሬ ደግሞ ፊትህ ስላሉት ስለ እነዚህ አዲስ ሙሽሮች እናመሰግንሃለን። ባርካቸው። ትዳራቸውን የተባረከ አንተ የምትኖርበት ከፍ ከፍ የምትልበት እንድታደርገው እንደገና በዚች ቤተ ክርስቲያን እንማጸንሃለን። ክብር ሁሉ ላንተ ይሁን። ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።